ማህደረ ዜና አባት ያውቁ ነበር? ጠየቀው ጋዜጠኛው። የድር አውን ወጣት አዎ፣ አጭር መልስ። ምን አሉ? ለምን ጻፍ ካለኝ አደረግ ነው አልኩት። ከዚያም ተደበቃል። ፈርቶ ነበር። ሙዓዊያ ሲያስኒ። ከጓደኞቹ ጋር ያደረገውን ሲያደርግ የ14 ዓመት ታዳጊ ወጣት ነበረ። የአባቱ ፍራቻ ተገቢ ነበር። የዚያ ወጣትና የጓደኞቹ ድርጊት የአባትየው ፍርሃትም ሶሪያን የሚያጠፋም ሶሪያዎችን የሚያጫርስ አረቦችን የሚያናጭ ሀያላንን የሚያጋጭ መዘዝ ያስከትላል ብሎ ያሰበም የጠረጠረም የገመተም ግን አልነበረም።

የተባበሩት መንግስታት ድርጅት ሶሪያ ውስጥ እስካሁን የተሳካለት አንድ ስራ አግኝቷል። አመት ያሰላል፣ አስከሬን ስደተኛም ይቆጥራል። ሮፕ ስድስተኛ ዓመቱ ግማሽ ሚሊዮን የሚጠጋ ሰው አልቋል። 12 ሚሊዮን ህዝብ አንድም ተሰዷል አሊያም ተፈናቅሏል። ከስደተኞቹም ከ2.8 ሚሊዮን የሚበልጡት ከሟቾቹ አራት ሺ ያክሉ ህጻናት ወይም ለአካለ መጠን ያልደረሱ ታዳጊዎች ነበሩ። አብዛኞቹ ህፃናት ወይም ታዳጊዎች የተገደሉት ትምህርት ቤት ወይም ትምህርት ቤት አጠገብ ነው። በዚህ ምክንያት የተባበሩት መንግስታት የህፃናት መርጃ ድርጅት እንደሚለው ከግማሽ የሚበልጠው ሶሪያዊ ልጁን ትምህርት ቤት አይልክም። እሱም በ2011 የ14 ዓመት ታዳጊ ወጣት ነበረ። የደርአ ከተማ ነዋሪ የሰባተኛ ክፍል ተማሪ ሙዓውያ ሲያስኒ ግብፅና ቱኒዚያ የሆነውን እናይ ነበረ። ከዚያ ትምህርት ቤታችን ውስጥ ተሰበሰብን፣ ቀለም ፈለግን እናም ትምህርት ቤቱ የውጭ ግድግዳ ላይ ጻፈው። የካቴት ማብቂያ ነበረ 2011፣ ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ግራፍቲ ይሉታል እነሱ ጽሑፉን፣ መልእክቱ ግን በእርግጥ አደገኛ ነበረ። አሁን የእርስዎ ተራ ነው ዶክተር አሰድ ይላል ሙአውያ የጻፈው ሌሎች እየተቀባበሉ ያኔ በመላው አረብ ሀገር የተዛመተውን መፈክር ጻፉ። ሕዝብ ስርዓቱን ማስወገድ ይፈልጋል ይላል መልእክቱ። መፈክሩ ለመጀመሪያ ጊዜ የተጻፈው የተሰማውም ቱኒዝ ቱኒዚያ ውስጥ ነበረ። መልእክቱ በትክክል እዚያም ተሳክቷል። ግብፅ ተደገመ። ጀነራል አልሲሲ እስኪደፈለቁት ድረስ የቱኒዞችን መስሎ ነበረ ሊቢያ አሰለሰ የውጭ ኃይላት ጣልቃ ገብተውበት በልቂት ፍጅት ደመደሙት እንጂ የየመን ህዝባዊ ዓመፅም እንደ ቱኒዚያ ጀምሮ እንደ ግብፅ አዝግሞ እንደ ሊቢያነ የሆነው የሶሪያ በርግጥ ከሁሉም ለብቻው ነው የሙዓዊያ አባት ገና ያኔ ፈርተዋል የፈሩት ለልጃቸው ደህንነት እንጂ ለሀገራቸው ጥፋት ይሆናል ብለው አልነበረም። ልጃቸውም ለጊዜው ተሰወረ። ሶስት የቅርብ ጓደኞቹን ጨምሮ አስራ አምስት የትምህርት ቤት ባልንጀሮቹ ግን ታሰሩ፣ ተገረፉ። አንዱ በዱላ ብዛት ሞተ። የደማስቆ ህዝብ ደርዓ ላይ የደረሰውን ሲሰማ የፕሬዚደንት በሽር አልአሰድን መንግስት ለመቃወም ግልብጥ ብሎ አደባባይ ወጣ። ሶሪያዊ ደራሲ ልዑይ አልሁሴን የዚያን ዕለት ነበረ ሶሪያም ህዝባዊ ዓመፅ የሚደረግባቸውን የአካባቢውን ሀገራት ተቀየጠች ብለው የጻፉት መጋቢት 15 2011። ታሪክ አልጠይብ መሐመድ ቡአዚዚ ለቱኒዚያ ከነበረ ሙዓዊያ ሲያስኔ በእርግጥ የሶሪያ ህዝባዊ ዓመፅ አቀጣጣይ ነበረ። ህዝባዊ ዓመፁ ግን እንደ ቱኒዚያም ህዝባዊነቱን ይዞ አልቀጠለም። ባፍታም ወደ ነፍጥ ግጭት ወደ ለየለት ጦርነት ተለወጠ እንጂ ያ ወጣትም ተዋጊ ሆነ። አረቦችን በሃይማኖት ሐራጥቃም ሱኒ ሻ ብሎ ፋርሶችን ከአረቦች ከፍሎ ቱርኮችን ከኩርዶች ኩርዶችን ከአረቦች ነጣጥሎ ሀያላንን ምዕራብ ምስራቅ አሳድሞ የሚያዋጋው ጦርነት የየተፋላሚዎችን ዓላማ ምክንያት በግልጽ ለማወቅ እንኳ አዳጋች ከሆነበት ደረጃ ላይ ደርሷል። የፖለቲካ ተንታኞች እንደሚሉት በሶሪያው ጦርነት ከ30 የሚበልጡ አማጺ ቡድናት ከ20 በላይ መንግስታት ጎራ ለይተው ይዋጋሉ። በጦርነቱ በቀጥታ ከሚካፈሉት በተጨማሪ ከ20 የሚበልጡ መንግስታትና ድርጅቶች የየሚሹትን ተፋላሚ ኃይላትን ይደግፋሉ፣ ያዋጋሉ፣ ያጋድላሉ። የአንድ ሀገር ጦርነት ይህን ያክል ቡድናት ወይም መንግስታት በቀጥታና በተዘዋዋሪ ሲያሰልፍ ታዛቢዎች እንደ ጻፉት በዘመናዊቱ ዓለም የሶሪያው የመጀመሪያው ነው። ጦርነቱ ያሰደደና ያፈናቀለው ህዝብ ቁጥር ደግሞ የተባበሩት መንግስታት ድርጅት እንደሚለው ከሁለተኛው የዓለም ጦርነት ወዲህ ታይቶ አይታወቅም። የተባበሩት መንግሥታት ድርጅት ለጦርነቱም ሰላማዊ መፍትሄ ለማፈላለግ ከቀድሞ ዋና ጸሐፊው ኮፊ አናን እስከ እውቅ ዲፕሎማቱ ላህዳር ብራሂሚ በአደራዳሪነት ሰይሞ ነበረ። ሁለቱም ተልኳቸውን በበቃኝ ቆሙ። ሐምሌ 2014 የልዩ መልክተኝነቱን ስልጣን የያዙት ስታፋን ደ ሚስቱራ የሶሪያ ተፋላሚ ኃይላት ተወካዮችን ለማደራደር ያደረጉት ጥረትም ጊዜና ገንዘብ ከማባከን ባለፍ እስካሁን ለውጤት አልበቃም። ከቪየናም፣ ዤኔቭ ከአንካራ፣ በርሊን ሲሽከረከር አመታት ያስቆጠረው ድርድርና ቅድመ ድርድር ከአስር ቀን በፊት ጀኔቭ ላይ የተፋላሚ ኃይላት ተወካዮችን ፊት ለፊት ሲያገጣጥም የስድስት ዓመቱ ዲፕሎማሲ የተስፋ ጭላንጭል የፈነጠቀ መስሎ ነበረ። ዋና አደራዳሪው የዓለም አቀፉ ድርጅት ልዩ መልክተኛ ደ ሚስቱራም የሰጡት መግለጫ ጭላንጭሉን የሚያደምቅ አይነት መስሎ ነበረ። ይህ ፎቶ ዝም ብሎ ውብ ፎቶ ብቻ አይደለም፣ ከፍተኛ ተምሳሌታዊ ጭምር እንጂ። ይህ ልዩ አጋጣሚ ነው። ከሶሪያ ጦርነት ጋር የተነካኩ በሙሉ አንድ አዳራሽ ውስጥ መቀመጥ መቻላቸውን መላው የሶሪያ ሕዝብ እንዲገነዘብ ያደረገ አጋጣሚ ነው። ተወካዮቹም አንድ አዳራሽ ተቀምጠው መፍትሄ ለማምጣት እንዴት መቀጠል እንዳለባቸው የተባበሩት መንግስታት ድርጅት የሚሰጠውን ሀሳብ ያደመጡበት አጋጣሚ ነው። ግልጽ አጀንዳ አለን ብዬ አምናለሁ ከሶሪያ መንግስት ጋር በሚደረገው ድርድር ተቃዋሚዎችን የሚወክል አንድ መልእክተኛ ለመሰየም የሚረዳ መሰረት ተጥሏል ጅምሩ በስድስተኛ ዓመቱም ቢሆን በእርግጥ ጥሩ ነው ዘንድሮ በስድስተኛ ዓመቱም መንግስትን የሚወጉ ተፋላሚዎች አንድ ለመሆን ገና መግባቢያ መሰረት ላይ እንኳ አለመድረሳቸውን ጅግረው ግራው እውነትም ከመገናኛ ዘዴዎች ያፍታ ዘገባ በኋላ አለመቀጠሉን ጅንቆቅልሹ ከአስር ቀን በፊት ጀኔቭ ውስጥ ከተደረገው ስብሰባ በፊት አስታና፣ ካዛክስታን ውስጥ ሌላ ግን ተመሳሳይ ድርድር ነበረ። የሱሪያ መንግስትን የሚደግፉት ሩሲያና ኢራን የሱሪያ መንግስት ተቃዋሚዎችን ከምትደግፈው ቱርክ ጋር ሆነው ባዘጋጁት የመጀመሪያው ዙር ድርድር ላይ ከሶሪያ ተፋላሚ ኃይላት በተጨማሪ የተባበሩት መንግስታት ድርጅት ልዩ መልክተኛ ስታፋን ደሚስቱራም ተገኝተው ነበረ። በሁለተኛው ዙር ድርድር ላይ ግን ደሚስቱራም አልተካፈሉም። ደሚስቱራም በድርድሩ ላለመገኘታቸው በይፋ የተሰጠው ምክንያት የጄኔቫውን ድርድር ለማዘጋጀት ጊዜ ስለሚያጥራቸው የሚል ዲፕሎማሲያዊ ሰበብ ነበረ። ከሰበቡ ጀርባ ያለው እውነት ግን የአስታናውን ድርድር ምዕራባውያን መንግስታት አለመደገፋቸውን ጠቋሚ ነው። የሶሪያ ተፋላሚ ኃይላት ቢያንስ እስከ መጋቢት ሃያ ድረስ ቢያንስ በተወሰነ አካባቢ ውጊያ እንዲያቆሙ ያስማማው ግን የጄኔቡ ሳይሆን የአስታናው ድርድር ነበረ። የጄኔቡ የመጨረሻው ድርድር የተፋላሚ ኃይላት ተወካዮችን ለመጀመሪያ ጊዜም አንድ አዳራሽ አስቀምጦ ፎቶግራፍ ባስነሳ ሳልስት አብቅቷል። ተፋላሚ ኃይላት በአስታናው ድርድር የደረሱበትን የተኩስ አቁም ውል ሙሉ በሙሉ እንዲያከብሩ ለማግባባት የሚደረገው ጥረት እንደሚቀጥል የሩሲያው ፕሬዚደንት ቭላዲሚር ፑቲን ባለፈው ቅዳሜ አስታውቀዋል። የዩናይትድ ስቴትስን ድጋፍ ጠይቀዋልም። ከጥንቃቄ ጋር አዎንታዊ ተስፋዬን መግለጽ እወዳለሁ የጋራ ጥረታችንን በማጠናከርና ዩናይትድ ስቴትስን ጨምሮ ሌሎች ትላልቅ ሀያላንን በማሳተፍ የሶሪያውን የተኩስ አቁም ውል ውጤታማ እንዲሆን ማጠናከር እንችላለን። በዚያ ላይ በመመስረትም ወደ ሙሉ ፖለቲካዊ መፍትሄ ፑቲን ሞስኮ ውስጥ እንግዳቸውን የቱርክ ፕሬዚደንት ረሰብ ጠይብ ኤርዶሃንን ከጎናቸው አስቀምጠው ስለ ሶሪያ ተኩስ አቁም ሲናገሩ የሶርያ መንግስት ጦርና አማጽያን ባርዛ፣ አልቁባኒ እና ቲሽራ የተባሉትን አካባቢዎች ለመያዝና ላለማስያዝ በታንክ፣ መድፍ አዳፍኔ ይቀጣቀጡ ነበረ። የሶሪያ መንግስት ተቃዋሚዎችም ለነገ በተቀጠረው ሶስተኛ ዙር ድርድር ላይ ለመካፈል ወደ አስታና እንደማይሄዱ አስታወቁ። የፑቲን ጥንቃቄ ያልተለየው ተስፋም ከሞስኮ በተሰማ ማግስት ርዕሰ ከተማ ደማስቆም በቦምብ ፍንዳታ ተሸበረች፣ በደማ በላ ጨቀየች፣ ከአርባ በላይ ነዋሪዎቿን ቀበረችም። ሮብ ስድስተኛ ዓመቷን ትዘክራለች። ነጋሽ መሐመድ ነኝ። ቸር ያሰማን።